አዲስ አበባ ላይ እየተወያዩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች ዋና ከተማዋ ጁባ ላይ በሚሰፍረው የፖሊስ ኃይል ቁጥር ተስማምተዋል። በዚህ መሰረት ተቃዋሚዎቹ ባለፈው መስከረም በመንግስትና ራሳቸውን የቀድሞ ታሳሪዎች ብለው በሚጠሩት ሚኒስትሮች የተፈረመውን ሰነድ ዛሬ አጽድቀዋል። የተለያዩ ተቋማትን ለመጠበቅ በሚሰሩት አምስት ሺህ ወታደሮች ስብጥር ላይ ግን ገና ተጨማሪ ውይይት እንደሚያደርጉ ነው የተስማሙት እስክንድር ፍሬው ዝርዝሩን ዘግቧል ሊቀመንበራቸው ዶክተር ሪያክ ማቻር ወደ ሁለት ዓመታት ከተጠጋ ጊዜ በኋላ ዳግም ወደ ጁባ መጓዝ ይችሉ ዘንድ የደቡብ ሱዳን ተቃዋሚዎች አስተማማኝ ሁኔታ ፈልገዋል። ባለፈው ነሐሴ ከተፈረመው የሰላም ስምምነት ነጥቦች አንዱም ይሄው የጁባ ከተማ የጸጥታ መዋቅር ጉዳይ ነው። እናም በደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት ሲመሰረት የተቃዋሚዎቹ መሪ ዶክተር ሪያክ ማቻርም ተቀዳሚ ምክትል ፕሬዝዳንት ሲሆኑ የጁባ የጸጥታ መዋቅር እንዴት ይሆን የሚለው ሲያወያይ ቆይቷል። በዚህ መሰረት ከመንግስትና ከተቃዋሚዎች በእኩል ቁጥር የተውጣጣ ሶስት ሺህ የተቀናጀ የፖሊስ ኃይል እንዲኖር ሁለቱ ወገኖች ተስማምተዋል። ወታደራዊ ተቋማትንና መጋዘኖችን የሚጠብቁ አምስት ሺህ ወታደራዊ ዘቦች ከመንግስት ብቻ እንዲመደቡ የሚለውን ግን ተቃዋሚዎቹ አልተቀበሉትም። ይሄም ሆኖ መንግስትና የቀድሞ ታሳሪዎች ባለፈው መስከረም በፈረሙበት የአፈጻጸም የስምምነት ሰነድ ላይ ተቃዋሚዎቹም ዛሬ ፊርማቸውን አኑረዋል። ስምምነቱን የፈረምነው አምስት ሺዎቹ ወታደሮች ከእኛና ከመንግስት በእኩል እንዲውጣጡ ያቀረብነው ጥያቄ እንደሚታይ ማረጋገጫ ስላገኘን ነው ሲሉ የተቃዋሚዎቹ ቃል አቀባይ ዊሊያም ዳግ ለቪኦኤ ተናግረዋል። ስ አሁን በእኛ በኩል ስምምነቱን ፈርመናል። አሁን ንግግሩ መሆን ያለበት በመንግሥትና ኢጋድ ፕላስ በተሰኘው አደራዳሪ ቡድን መሃል ነው። የስምምነቱን ቃለ ጉባኤ ፈርሙ ብለው ባዘዙን መሠረት ፈርመናል። አሁን የእኛ ጥያቄ በጁባ የሚሰፍረው ማንኛውም ኃይል ከሁለታችንም እኩል ይዋጣ የሚለው ሀሳብን ይቀበሉታል ወይ የሚለውን ነው። በዚህ ከተስማሙ እንረዳቸዋለን። ጥሩ ነው። ምክንያቱም የሕዝባችን ስቃይ እንዲያበቃ እንፈልጋለን። ሁለቱ ወገኖች በሚገባ የተስማሙበት ነጥብ በጁባ የሚሰፍረው የተቀናጀ የፖሊስ ኃይል ቁጥር ብቻ ነው። በፕሬዝዳንቱና በተቀዳሚ ምክትል ፕሬዝዳንቱ ጠባቂዎች፣ እንደዚሁም የብሔራዊ ጸጥታና የአስተዳደር በሚል በሚውጣጣው ኃይል ቁጥር ላይም ከስምምነት አልደረሱም። ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን የተቃዋሚዎቹ ጥያቄዎች ውይይት እንደሚደረግባቸው አረጋግጠዋል። አሁን በተቃውሞ ጎራ ያለው ኤስፒኤልኤም ኤስፒኤልኤ ቃለ ጉባኤውን ፈርመዋል። የተገኙት ወገኖች ሁሉም ምዕራፍ ሁለት ተብሎ በሚጠራው የስምምነቱ ክፍል ባሉትና በተጠቀሱት ጉዳዮች ላይ ወዲያውኑ ውይይት ለመቀጠል ተስማምተዋል። ሁሉም ጉዳዮች እስኪታዩ ድረስ የተለያዩ ተቋማትን ለመጠበቅ በጁባ የሚሰፍሩት አምስት ሺህ ወታደሮች ከመንግስት ብቻ ስለመሆናቸውና ይሄም ተቃዋሚዎቹን ስላለማስደሰቱ የተጠየቁት ዋነኛው አደራዳሪ ከመግባባት እንደሚደረስ ተስፋቸውን ገልጸዋል። የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትር ባሺር ባንዲም የእርሳቸው ወገን ከተቃዋሚዎቹ ጋር ከጋራ መግባባት ላይ ለመድረስ ዝግጁ መሆኑን አንጸባርቀዋል። በተቃዋሚዎቹ የተነሱ አሳሳቢ የስምምነቱ ወይም የቃለ ጉባኤው ክፍሎች እንዳሉ ተገልጿል። ከዋነኛ አደራዳሪዎቹ እንደሰማችሁት እኛ ባለን መልካም አመለካከት መሰረት ያሳሰቧቸው ነጥቦች ምን እንደሆኑ እንዴትም እንደምንፈታቸው ቁጭ ብለን እንነጋገራለን። እነዚህ በጸጥታው ዘርፍ ባሉ የቴክኒክ ቡድኖቻችን የሚፈቱ ጉዳዮች ናቸው። በጁባና በሌሎች ከተሞች ባሉ የጸጥታ ጉዳዮች ላይ መስማማት ለአጠቃላይ ስምምነቱ መተግበር ወሳኝ መሆኑ የአደራዳሪዎቹና የዓለም አቀፍ አጋሮች እምነት ነው። ከተቀሳቀሰ ወደ ሁለት ዓመት በተጠጋው የደቡብ ሱዳን ግጭት በሺዎች የሚቆጠሩ ሞተዋል። በሚሊዮኖች የሚቆጠሩም በሀገር ውስጥና ወደ ጎረቤት ሀገራት ተፈናቅለዋል። በአዲስ አበባ እየተካሄደ ያለው የደቡብ ሱዳን የሰላም ውይይት ሰሞኑንም እንደሚቀጥል ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ